ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንዲሁም በናይል ሳት ይቅርታ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 12 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጅ ይታየና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን የምሽቱን ስርጭታችንን በፌስቡክ ላይቭ በቀጥታም መከታተል ትችላላችሁ። የኦሮሞ ነጻነት ግንባር የቀድሞ ታጣቂዎችን ለመቀበል ወደ ጉጂ የተጓዙት አባ ገዳዎችና ሽማግሌዎች ከሁሉም ወገኖች ጋር በመነጋገር ላቀባበል ተዘጋጅተዋል። ትልቁ ዝግጅታችን ለሐሙስ ነው። ሐሙስ እለት ትልቅ የዚህ አካባቢ የኦነግ ሰራዊት ውጥ አቀባበል ይደረጋል ብለን የመጨረሻው ሐሙስ እለት ነው የሚሆነው። ጦሩ ያለበትና ልጆቹ ያሉበትን ቦታ መስመሮቹ ይከፈታሉ። የልዑካኑ መሪ አቶ ኃይለ ገብርኤል ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። ቆንጂት። አርዕስተ ዜና። ሱዳን ውስጥ በሁለቱ የተቃውሞ ሰልፍ ላይ በተተኮሰ እምባስ መጪ ጋዝ የተጎዱ አንድ የፍራፍሬ ቸርቻሪ ሕይወታቸው አለፈ። በደቡብ ዩናይትድ ስቴትስ ድንበር ላይ የግንብ አጥር ለማቆም ሲሉ ፕሬዚደንት ትራምፕ ያወጡትን የአስቸኳይ ጊዜ አዋጅ ለማሳገድ አስራ ስድስት ግዛቶች ክስ መስርተዋል። ከሁለት ዓመታት በኋላ በ2020 እንደ አውሮፓውያን አቆጣጠር ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር የሚፎካከሩት ዲሞክራቶች ቁጥር ጨምሯል። ዲሞክራቱ ሴኔተር በርኒ ሳንደርስ በምርጫው እንደሚወዳደሩ ይፋ አድርገዋል። የሚሉትና ሌሎችም አሉን። አመሰግናለሁ፣ ቆንጂት። በነገራችን ላይ ከረጅሙ እረፍትሽ በኋላ እንኳን በደህና ተመልሰሽ መጣሽ። አድማጮችም ድምጽሽን ሳይናፍቅ የቀረ አይመስለኝም። አመሰግናለሁ። እንኳን ደህና ቆየኝ። መልካም። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። አንድ ፍራፍሬ በመቸርቸር የሚተዳደሩ ሱዳናዊ ባለፈው እሁድ በተቃውሞ ሰልፈኞች ላይ የተተኮሰ እንባ አስመጪ ጋዝ ሰውነታቸው ገብቶ በመጎዳታቸው ህይወታቸው ማለፉን የአሜሪካ ድምጽ ሬዲዮ ዘጋቢ ሪቻርድ ግሪን ያቀናብረው ዘገባ ጠቅሷል። አዳነች ፍስሃዬ ዝርዝሩን ይዛለች። የሕክምና ሰራተኞችና የሰውየው ቤተሰቦች በገለጹት መሰረት ከሱዳን መዲና ካርቱም ወጣ ብሎ የሚገኘው ባህሪ ነዋሪ የሆኑት የ62 ዓመት ዕድሜ ነጋዴ እምባስ መጪ ጋዝ ጉሮራቸው ውስጥ ገብቶ ስላነቃቸው ነው የሞቱት። እምባስ መጪው ጋዝ ባለፈው እሁድ በተቃውሞ ሰልፈኞች ላይ የተተኮሰው ገና እንደወጡ መሆኑን ተገልጸዋል። ሱዳን ውስጥ ባለፈው ታሳስ ወር ህዝባዊ ተቃውሞ የተነሳው መንግስት የዳቦን ዋጋ ከፍ በማድረጉ ነበር። ከዚያን ጊዜ አንስቶም የተቃውሞ ሰልፍ ተስፋፋ፣ በመንግስትና በተቃዋሚዎች መካከል ግጭት አስከተለ። ሱዳን ውስጥ ባለፉት አሳስ ወር ህዝባዊ ተቃውሞ የተነሳው መንግስት የዳቦን ዋጋ ከፍ በማድረጉ ነበር። ከዚያን ጊዜ አንስቶም የተቃውሞው ሰልፍ ተስፋፋ፣ በመንግስትና በተቃዋሚዎች መካከል ግጭት አስከተለ። የተቃውሞው ሁኔታ እየበረታ ሄዶም የረጅም ጊዜ ፕሬዚዳንት ዑመር አልበሽር ከስልጣን እንዲወርዱ ወደ መጠየቅ አመራ። ካለፈው አሳስ ወር አንስቶ ከግጭቱ ጋር በተያያዘ ሰላሳ አንድ ሰዎች ህይወታቸውን አጥተዋል ይላል የሱዳን መንግስት። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ግን የሙታኑ ብዛት አምሳ አንድ ነው ይላል። ሱዳን በመጪው አመት ፕሬዚዳንታዊ ምርጫ ታካሄዳለች። ባሽር ለሶስተኛ ጊዜ ስልጣን ላይ ለመቆየት የመወዳደር እቅድ አላቸው። ኦመር አልባሽር ከሀያ ስድስት አመታት በፊት በመፈንቅለ መንግስት ስልጣን ከያዙበት ጊዜ አንስቶ ሀገሪቱን እየገዙ ነው። በደቡብ ዩናይትድ ስቴትስ ድንበር ላይ የግንብ አጥር ለማቆም ሲሉ ፕሬዚደንት ዶናልድ ትራምፕ ያወጡትን የአስቸኳይ ጊዜ አዋጅ ለማሳገድ አስራ ስድስት ግዛቶች ክስ መሠረቱ በካሊፎርኒያ የሚመሩት የግዛቶቹ ጠቅላይ አቃቢያነ ሕግ የክስ ማመልከቻቸውን ዛሬ ያስገቡት ለሰሜን ካሊፎርኒያ ፌዴራል ፍርድ ቤት ነው ማይክል ብራውን ያጠናቀረው ዘገባ አለ አዲሱ አበባ ያቀርበዋል የክሱ ዶሴ የፕሬዚዳንት ትራምፕ የአስቸኳይ ጊዜ አዋጅ ሕገ ወጥና ኢ ሕገ መንግሥታዊ ነው ይላል ዋይት ሀውስ ለግዛቶቹ ክስ ገና መልስ አልሰጠም። ይሁን እንጂ ክስ ሊመሠረትበት እንደሚችል ቀድሞም ቤተ መንግሥቱ ገምቶ ነበር። በፕሬዝዳንቱ እርምጃ ላይ ተቃውሟቸውን የገለጡ ሰልፈኞች ትናንት ዋሽንግተን ዲሲ ላይ ከቤተ መንግሥቱ ትይዩ አደባባይ ወጥተው ድምጻቸውን አሰምተዋል። ምንም አደጋ የለም። የፈጠራ አደጋ ነው ለኔ እንደ አንድ የጦር ግንባር አርበኛ ሰውን ወደ ድንበር አካባቢ እንዲያተኩር ማድረጋቸው አግባብ አይደለም። ድንበር ላይ የተፈጠረ ምንም የአስቸኳይ ጊዜ ሁኔታ የለም። ቺና ፓርከር የሚባሉ የቀድሞ ዘማችና የሚስተር ትራምፕ የአስቸኳይ ጊዜ አዋች ተቃዋሚ ሰልፈኛ ናቸው። ኖህ ስቶፓክ የሚባሉ ሌላም ተቃዋሚ ሰልፈኛ ተመሳሳይ አቋም አላቸው። በአየር ንብረት ጉዳይ ላይ የአጣዳፊ ጊዜ ሁኔታ አለ። የሕገ መንግሥት ጉዳይ አጣዳፊ ሁኔታ አለ። ከነፍስ ወከፍ የጦር መሣሪያዎች ጋር የተያያዘ ያጣዳፊ ሁኔታ አለ። በደቡብ ድንበራችን ላይ ግን ምንም አጣዳፊ ሁኔታ የለም። የአስቸኳይ ጊዜ ሁኔታ ደንግገህ ጎልፍ ለመጫወት አትሄድም። ፕሬዚዳንት ትራምፕ የአስቸኳይ ጊዜ አዋጁን የጣሉት ላሰቡት የድንበር ላይ የግንብ አጥር የተወካዮች ምክር ቤት በቂ ገንዘብ ስላልፈቀደላቸው መሆኑን ተናግረዋል። ይህ ሀገራቸው ከሜክሲኮ ጋር በምትዋሰንበት የደቡብ ድንበር ላይ የግንብ አጥር የማቆም ሐሳብ በምረጡኝ ዘመቻ ወቅትም የነበረ ቃላቸው ሲሆን ለአጥሩ ሜክሲኮ ትከፍላለች እያሉም ሲናገሩ እንደነበር ይታወሳል። የሜክሲኮ መሪዎች ግን በምንም ሁኔታ ቢሆን አገራቸው ለተባለው የግንብ አጥር 74 ሳንቲም እንደማታወጣ በተደጋጋሚ ተናግረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የፌደራል ምርመራ ቢሮ ፕሬዝደንት ዶናልድ ትራምፕ ከሩሲያ ጋር ንክኪ ሳይኖራቸው አይቀርም በሚል ጥርጣሬ ምርመራ የከፈተባቸው መሆኑን እንደ አውሮፓውያን አቆጣጠር በ2017 ዓ ም ለዋና ዋና የምክር ቤት መሪዎች ባስታወቅኩ ጊዜ አንድም ተቃውሞ አላሰሙም ነበር ሲሉ የቀድሞ የምርመራ ቢሮው ተጠባባቂ ዲሬክተር አንድሩ መካየብ ተናገሩ። መካሄብ ዛሬ ለኤንቢሲ ቴሌቪዥን በሰጡት ቃል ምርመራውን እንደከፈትን ብዙም ሳንቆይ የመወሰኛ ምክር ቤቱ የብዙሀን ሪፐብሊካን መሪ ሚች መኮነል እና የወቅቱ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያንን ጨምሮ ለስድስት ዋና ዋና የምክር ቤት መሪዎች አሳውቄ ነበር ብለው ከምርመራው ሕጋዊነት ከሕገ መንግስታዊነቱም አኳያ ይሁን ከተጨባጭነቱ ቅዋሜ እያነሳ ግን አልነበረም ሲሉ አስታውሰዋል። ከዚያ ጥቂት ቀናት ቀደም ብሎ ፕሬዝደንቱ በወቅቱ የሩሲያን ጣልቃ ገብነትና የእሳቸው የምረጡኝ ዘመቻ ከሞስኮ ጋር ግንኙነት ይኖረው እንደሆነ ለማወቅ የተከፈተውን ምርመራ ይመሩ የነበሩትን የፌደራሉን ምርመራ ቢሮ ዲሬክተር ጄምስ ኮሚን ማባረራቸው ይታወሳል። ፕሬዝደንቱ ብዙም ሳይቆዩ በዋይት ሀውስ ከሩሲያ ባለስልጣናት ጋር ባደረጉት ስብሰባ ላይ ሲናገሩ ኮሚን ማባረሬ ከፍተኛ እፎይታ ሰጥቶኛል ማለታቸውም አይዘነጋም። ፕሬዚደንት ትራምፕ ትናንት ሰኞ ሲናገሩ አንድሮ መካሄብና ምክትል ጠቅላይ አቃቢ ህጉ ሮድ ሮዝንስቴን በወቅቱ የህገ መንግስት ማሻሻያ ጠቅሰው ከስልጣን ሊያስወግዱኝ ያደረጉት ሙከራ የክህደት ተግባር ነው ሲሉ ወንጅለዋል። ከሁለት ዓመታት በኋላ ማለትም በአውሮፓ የዘመን አቆጣጠር በ2020 ዓ ም ማለት ነው ምርጫ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር የሚፎካከሩ ዴሞክራቶች ቁጥር ጨምሯል። ወይም ለመፎካከር የሚፎካከሩት ዛሬ ዴሞክራቱ ሴናተር በርኒ ሳንደርስ በምርጫው እንደሚወዳደሩ አስታውቀዋል። ሳንደርስ ባለፈው 2016ቱ ፕሬዝደንታዊ ምርጫ የዴሞክራቲክ ፓርቲው እጩ ተፎካካሪ ለመሆኑ ሞክረው በቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን መሸነፋቸው ይታወሳል። የ77 ዓመቱ ሳንደርስ የኮሌጅ ትምህርት በነጻ እንዲሰጥና መንግስት የጤና ጥበቃ ሽፋን ለህዝቡ ለማዳረስ ሰፋ ያለ ሚና እንዲጫወት አደርጋለሁ በማለታቸው ጠንካራ የመራጭ ድጋፍ አግኝተው እንደነበር ይታወሳል። የመጪው ፕሬዝደንታዊ ፉክክር ቅድመ ምርጫ ሊጀመር ገና ዓመት የቀረው ሲሆን በርካታ ዲሞክራቶች እንደሚወዳደሩ ከወዲሁ ይፋ አድርገዋል። ሴኔተሮቹ ኤሊዛቤት ዋረን፣ ኮሪ ቡከር፣ ኤሚ ክሎቡቻር፣ ክሪስቲን ጅልብራንድ እና ካሚላ ሄሪስ እንሮጣለን ካሉት መካከል ናቸው። ህንድ ወታደራዊ እርምጃ ልትወስድብኝ ብትቃጣ በአፋጣኝ አጽፋውን እንመልሳለን ሲሉ የፓኪስታኑ ጠቅላይ ሚኒስትር ኢምራን ሃን በዛሬው ዕለት አስጠነቀቁ። ጠቅላይ ሚኒስትሩ ማስጠንቀቂያውን የሰጡት በአገር አቀፍ ደረጃ በቴሌቪዥን በተሰራጨ ንግግራቸው ነው። ባለፈው ሳምንት በአጨቃጫቂው ካሽሚር ክፍለ ግዛት በህንድ ወታደራዊ ኃይሎች ላይ አጥፍቶ ጠፊ ቦምብ ጥቃት ከደረሰ ወዲህ በሁለቱ ኒውክሌር የታጠቁ ተቀናቃኝ ሀገሮች መካከል ውጥረቱ በአደገኛ ደረጃ እየተጋጋለ መጥቷል። አድማጮች፣ ወደ መጨረሻው ዜና እንለፍ። የመጨረሻውን ዜና ለሰሎሞን እጅግ ውድ በሆነ የልብስ ቅድሙ ያው ከሃምሳ ለሚበልጡ ዓመታት ታዋቂ የሆነው ካርል ላገርፌልድ በሰማኒያ ዓመቱ አረፈ። የስመጥሩ ሸኔል የፋሽን ጥበብ ዳይሬክተር የነበረው ጀርመናዊው የዓለም አቀፍ ፋሽን ኮከብ ላገርፌልድ ፓሪስ ሆስፒታል በተወሰደ በማግስቱ ዛሬ ማለዳ ማረፉን የፈረንሳይ ዜና ማሰራጫዎች ዘግበዋል። የዜና ሰዓታችንም አበቃ። ክቡራትና ክቡራን አድማጮቻችን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 12 2011 ዓ ም ምሽት ፕሮግራማችን ነው። የየካቲት አስራ ሁለት ሰማዕታት ቀን ዘገባዎችም በምሽቱ ዝግጅታችን ተቀናብረዋል። እንደዚሁም እንጉድጉሮ ቢጤ ፋኖም እናሰማችኋለን። በዝግጅታችን በዋሽንግተን ዲሲ እና አካባቢዋ ያሉ ኢትዮጵያውያን አሜሪካውያን ነጋዴዎች ምክር ቤት ያቋቋሙትን ምክር ቤት ከትናንት በስቲያ እሁድ በጠሩት ጉባኤ ይፋ አድርገዋል። እስካሁን ድረስ የተዘጋጀንበትን ፕሮግራሙ ካስተዋወቅናቸው በኋላ ወደፊት ምን ልናደርግ እንዳሰብ በግልጽ ተመካክረንበታል። የጊዜያዊ ቦርዶ ፕሬዚደንት አቶ አወቀ ስመወርቅን ድምፅ ነው የሰማነው። በምሽቱ ዝግጅታችን ይዘናቸዋል። በኮሎን ካንሰር ምንነትና ሕክምና ዙሪያ የተጀመረ ውይይት በሐኪሙን ይጠይቋለን። በኤፒዲሞሎጂካል ጥናት መሰረት ለምሳሌ የምግብ አይነታችን ብዙ ጊዜ ፍራፍሬና ቅጠላቅጠል የማይመገብ ሰው ገለባው የተለየ ወጣለት ሪፋይንድ ሆነ አጋጆች ናቸው። ለምሳሌ ሲጋራ ማጨስ ላን ካንሰር ያመጣል ማለት እኮ ፕሩቭ ያደረገው ሰው የለም፣ ነገር ግን አሶሴሽን ነው። ልክ እንደዛው ፍራፍሬ አለመብላት፣ ቅጠላቅጠል አለመመገብ፣ እነዚህ የኮለን ካንሰር እንትኖችን ጨምራው ተብሎ ይታመናል። የሐኪሞን ይጠይቁ እንግዳችን ዶክተር ከበደ በኛ ናቸው የሰማችኋቸው። የምሽቱን ስርጭታችንን በ22 በ25 እና በ31 ሜትር ባንድና በናይል ሳት ለመከታተል ድሉ ለሌላችሁ ወይም ደግሞ የምትጣደፉም ካላችሁ ፌስቡክ ላይቭ ላይ አሁን እየተሰራጨ ነው። እየተከታተላችሁ ሥራችሁን መቀጠል፣ ጉዟችሁን መቀጠል ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኦሮሞ ነጻነት ግንባር ተዋጊዎችን ለመቀበል ወደ ጉጂ የተጓዙት አባገዳዎችና ሽማግሌዎች ከሁሉም ወገኖች ጋር በመነጋገር ለአቀባበል ስርዓቱ ዝግጅት ማጠናቀቃቸው ተገልጿል። በዞኑ የሚገኙት የኦሮሞ ነጻነት ግንባር ተዋጊዎችም በስምምነቱ መሰረት በአባገዳዎች እየተመሩ ወደ ካምፑ ወደ ካምፕ ይገባሉ ተብሏል። ሙክታር ጀማል ዘገባለው ወደ ጉጂ ዞን ያቀናው የአባ ገዳዎችና ሽማግሌዎች የእርቅ ኮሚቴ ስራዎችን እያከናወነ ለአቀባበል ሂደቱ ሁሉንም ነገር እያመቻቸና ዝግጁ መሆኑን ገልጿል። በኮሚቴው የጉጂ ልዑካን መሪው አቶ ኃይሌ ገብሬ ለአሜሪካ ድምፅ እንደተናገሩት የኦሮሞ ነጻነት ግንባር ተዋጊዎች በሰላም ወደ ህዝባቸው እንዲቀላቀሉ ሁኔታዎች ሁሉም መመቻቸታቸውንም ተናግረዋል። ትልቁ ዝግጅታችን ለሐሙስ ነው። ሐሙስ እለት ትልቅ የዚህ አካባቢ ኦነግ ሰራዊት አቀባበል ይደረጋል ብለን የመጨረሻው ሐሙስ ዕለት ነው የሚሆነው። ጦሩ አያሉበትና ልጆች ያሉበትን ቦታ መስመሮቹ ይከፈታሉ። ለዚህ ይሄ ለነሱም ደህንነት ለሰራዊቱም ደህንነት ስለሚሆን ሁለቱም ይሄንን ማክበር አለባቸው። ከሁሉም በላይ ደግሞ የኦሮሞ ነጻነት ግንባር ሰራዊት በሚንቀሳቀስበት ጊዜ አካባቢው ላይ የሚያያቸው የሰራዊቶች ቢኖሩ ወንድሞቹ ናቸው። ያንን የአባገዳ ምልክት ሲያሳዩ ሰራዊቱ ያውቃል። መሳሪያም ቢይዙ፣ ማንኛውም አይነት መሳሪያ ቢይዙ እንደማይተኩሱ ስለሚያውቁ እንሱም አይተኩስባቸውም እና ሰራዊቱም ይሄም ያውቆ በማክበር እንዲያሳልፋቸው ጥሪ አደርጋለሁ። ከማህበረሰቡና አባ ገዳዎች ጋር ሰፊ ውይይት ካለፉት ሁለት ሶስት ቀናት እየተደረገ መሆኑን የተነገረ ሲሆን የጉጂ አባ ገዳዎችም ጉባኤ በመቀመጥ የኦሮሞ ነጻነት ግንባር ተዋጊዎች በሰላም ገብተው ስለ ሰላም ሀገር እንዲገነባም ጥሪ አቅርበዋል። የጉጂ አባ ገዳ ሚጠጋ ኒቴም አባ ገዳዎች ያስተላለፉትን አዋጅ፣ ተዋጊዎቹንም ለመቀበል ያለውን ዝግጅት ተናግረዋል። የወሰነውን አዋጅ ማንኛ ሰው እንዳትነፉ

በሰላም የሚገባውን የኦሮሞ ነፃነት ግንባር ተዋጊዎች ለመቀበል በጉጂ ዞን ሻኪሶ ላይ ሰፊ ዝግጅት እየተደረገ መሆኑም ከኮሚቴው በኩል ለአሜሪካ ድምፅ ተነግሯል። ይህንንም ለማሳካት የተለያዩ ኮሚቴዎች የተዋቀሩ ሲሆን የጤና ኮሚቴ፣ የአቀባበል ሂደት ኮሚቴና የፋይናንስ ኮሚቴ መዋቀራቸውንም የሻኪሶ ከተማና አካባቢዋ ነዋሪዎችም ይህንን ዝግጅት ተቀላቅለው የበኩላቸውን እያደረጉ መሆኑ የሻኪሶ ከተማ ነዋሪ አቶ ባሊ ገልቹ ለአሜሪካ ድምፅ ተናግረዋል። በአገራችን በኦሮሞ ባህል ሰንጋዎችን አዘጋጅተን የአለባበስ ስርዓቶችንም በትክክል አካባቢን ህብረተሰብ የሚገልጽና ኦሮሞውን ባህል የሚያንጸባርቅ የአባገዳዮችንና የታጣቂዎችንም ክብርን በተጠበቀ በተዋረደ መልክ ሳይሆን፣ በተከበረ መልክ እነዚህ የታጠቁ ኃይሎችን ለመቀበል ተዘጋጅተን እየጠበቅን ያለነው እስከ ሐሙስ ዕለት የኦሮሞ ነፃነት ግንባር ተዋጊዎች ወደየቅርብ የወረዳ መዋቅር እየቀረቡ እየተመዘገቡ ተጥቃቸውን ለአባ ገዳዎች አሳልፈው እንደሚሰጡ በተቀመጠው መርሃ ግብር መሰረት የኢትዮጵያ መከላከያ ኃይል ሰራዊት መንገዱን ከፍቶ ለአቀባበል ስነ ስርዓቱ ሁኔታውን እንዲያመቻች መመሪያ መተላለፉን ተከትሎ እስካሁን ያለውን ሂደትና አሰራርን በተመለከተ የጠየኳቸው የኢትዮጵያ መከላከያ ሰራዊት ምክትል ኢታማ ጆርሹም ጀኔራል ብርሃኑ ጁላ ሰፊ ስራዎች እየተሰሩና መከላከያው ዝግጁ መሆኑንም ተናግረዋል። የሰራዊቱ እንቅስቃሴ እንዲቆም አድርገናል በያለበት ቦታ እንዲቀመጥ እንዳይሰማራ አድርገናል። ይህን የሚገቡ ሰዎች መተላለፊቸው በእኛ ሰራዊት ያለበትም ከሆነ መንገድ ሁሉ ልቀቁላቸው ብለናል። ለሽማግሌዎቹ ደብዳቤ ሰጥተናል። ስለዚህ አሁን እኛ መግባታቸውን ነው እየጠበቅን ያለ። ለአሜሪካ ድምፅ ሙክታር ጀማል ነኝ ጉጂ ሻኪሶ። አሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታር እናመሰግናለን። የትንታኔው መጽሔት ይቀጥላል። በፖለቲካ ልዩነት ከ18 ዓመታት በፊት ከህወሀት ወጥተው የነበሩ የቀድሞ የፓርቲው መሪዎች ዕውቅና ተሰጥቷቸዋል። ለመሪዎቹ ዕውቅና የተሰጣቸው የትግራይ ክልል ነጋዴዎችና አምራቾች ባዘጋጁት መድረክ ላይ መሆኑን ሙሉ ጌታ አጽበሃ ከመቀሌ ዘግቧል። ተጨማሪ አለው። የህዝባዊ ወያነ ሐርነት ትግራይ 44ተኛ ዓመት ምስረታ በዓል ምክንያት በማድረግ በትናንትናው ዕለት በተካሄደው የእናመሰግናለን የእውቅና መድረክ ከፓርቲው በ1993 ዓ ም በፖለቲካ ልዩነት የወጡ አመራሮችም እውቅና የሰጠ ነበር። ከ18 ዓመታት በፊት ከህወሀት ከወጡ አመራሮች መካከል አቶ ገብሩ አስራት ለህዝብ መታገላችን በህዝብ የሚታወቅ ነው ብለው በጋራ የካቲት 11 ማክበራችንም ጥሩ ጅምር ነው ሲሉ ገልጸዋል። የካቲት በዓል ነው። የትግራይ ህዝብ ያደረገው ትግል የሚዘክርበት ቀን ነው። ይሄ ነገር አሁን በመድረክ ሆነ እንጂ ሁሉ ጊዜ ስናክብረው የቆየ ጉዳይ ነው። ሆኖም ዛሬ በጋራ የተለያየ አመለካከት ያላቸው የፖለቲካ ፓርቲዎች አባላት ጭምር በጋራ የሚያደርጉት ስለሆነ ይሄ ጉዳይ ትንሽ ለየት ያደርገዋል። በእኔ አስተያየት ይሄ ጉዳይ ከ18 ዓመትም በፊትም ሊደረግ ይችል የነበረ ሆኖ ይሰማኛል። የሁሉም በዓል መሆን ሲገባው የአንድ ድርጅት ያውም የሕወሓት በዓል ነው ተብሎ ይወሰድ ስለነበር ለሕወሓት የፕሮፓጋንዳ መሳሪያነት ጥቅም ሲውን ነበር አሁን ይሄ የማስቀረት ጅምር ነው። ለጀኔራል ጻድቃን ትንሣኤ በበኩላቸው ይህ መድረክ መዘጋጀቱ የሀሳብ ልዩነት የማስተናገድ ባህላችን እያደገ መምጣቱ የሚያመላክት ነውና ደስ ብሎኛል ሲሉ ተናግሯል። ደስ ብሎኛል። ደስ ያለኝም ከህብረተሰባችን እየበሰለ ማቾር እያደረገ የሄደ ያለ መሆኑ በውስጥ ያለውን ችግር ተቻችለን ሀሳባችንን በሰላማዊ መንገድ እየፈታን ሀገራችን የምታድግበት፣ ህገ መንግስታችን የሚከበርበት፣ ህብረተሰባችን በሰላም የሚኖርበት ሁኔታ እንፍጠር እያለ እንዳለ አድርጌ ነው የማስበው። የጋራ ያሳለፍናቸው ታሪክ አለን። በዚህ ዕለትም በጋራ ሰማዕታት እንድንዘክር ይጠቅማል፣ ያሉት ደግሞ አቶ ስዬ አብርሃ ናቸው። የህዝብ ስሜት ተጎድተው ቆየ ርር ይሄ ነገር የማለዘብ የማቀራረብ ነገር ሲመጣ አንድነት ኢትዮጵያ ኢትዮጵያን ያጠናክራል፣ ለኢትዮጵያን በጎ አስተዋጽኦ ይኖራል። በትግራይ ብቻ አንወስነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው መድረኩ ከመዘጋጀቱ በፊት በግላቸው ከፓርቲው ከወጡ ታጋዮች ጋር እንደተወያዩ ተናግረው እንደዚህ አይነት መድረክ የክልሉ ነጋዴዎች ማዘጋጀታቸውን አድንቀዋል። ድንገት የተፈጠረ ጌርና ክንወስደ ድንገት የተፈጠረ ተደርጎ ሊወሰድ አይገባም። እንደ ፓርቲም የመቀያየምና መራራቅ ፖለቲካ ሊቀር እንደሚገባ ተነጋግረናል። ግን ደግሞ በዚህ ጉዳይ ሕዝብ ገብቶበት የተካሄደ በመሆኑም በጣም ተደስቻለሁ። በየካቲት 11 መካሄዱም ደግሞ ታሪካዊ ያደርገዋል ነው ያሉት። የእውቅና መድረኩ በትግራይ ነጋዴዎችና አምራቾች ማህበር እየተዘጋጀ ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ሙልጌታ እናመሰግናለን ለዘገባው። ቀጣዩ ዘገባ ደግሞ ወደ ደሴ ይወስደናል። በአማራ ክልል የመጀመሪያው የሆነውና በደሴ ከተማ የተገነባው የይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት ትናንት ተመርቋል። ከ40 ሚሊዮን ብር በላይ ወጪ የተደረገበትን አዳሪ ትምህርት ቤት 29.6 ሚሊዮን ብሩን የሸፈኑት ግለሰብ በጎ አድራጊ የሸፈኑት በጎ አድራጊ ግለሰብ ሲሆኑ ቀሪው በአማራ ልማት ማህበር የተደገፈ እንደሆነ ታውቋል። መስፍን አድራጌ ተጨማሪ አለው። ከዛሬ 78 ዓመታት በፊት አንድ ዕድሜው ያልጠና ብላቴና አባትና እናቱን በሳምንት ልዩነት እነሱ ክፉ ቀን እያሉ በሚጠሩት ቸነፈር ምክንያት በሞት ይነጠቃል። ይህ ሮጦ ያልጠገበ ተጫውቶ ያልሰለች የታዳጊ ይህትና ወንድሞቹን ይዞ ከትውልድ ሀገሩ ይወጣል። ህይወትን በፈተና ውስጥ ለማለፍ ትምህርትን ቀዳሚ ማድረግ ነበረበት። ረሃብ ወላጆቹን የነጠቀው ሰው በትምህርት ድህነትን ደቆሰው፣ ተምሮ ሌሎቹን አስተማረ። በ2002 ዓ ም አልማ ያዘጋጀው ቴሌቶን የዚህን ሰው ቤተሰቦች አንድ ታሪካዊ ስራ እንዲሰሩ አነሳሳቸው። በክልሉ የመጀመሪያ የሆነውን አዳሪ ትምህርት ቤት ከአማራ ልማት ማህበር ጋር በመተባበር ገንብቶ ማስረከብ ህልማቸው ከስምንት ዓመታት በኋላ እውን ሆኖ ይሁኔ ወልዱ መታሰቢያ በሚል ስያሜ ትምህርት ቤቱ ለምረቃ በቃ ተጠናቀቀ የፍሊንትስታውን ኢንጂነሪንግ ባለቤት የአቶ ይሁኔ ወልዱ ልጅና ለግንባታው ሀያ ዘጠኝ ነጥብ ስድስት ሚሊዮን ብር ወጪ ያደረጉት ኢንጂነር ጸደቀ ይሁኔ፣ አባቴ ከዛ በኋላ ከመጀመሪያዎቹ የመድኃኒት ቀማሚዎች መካከል ፓስተር ትምህርቱን ተምሮ ተመርቆ ነው። ልጆቹንም ደግሞ አስተምሩ እኔና ወንድምህቶቼን የተማር እንድንሆነ ያደረገው እና ይሄ ነገር ጥሩ አሪያ ይሆናል ብለን ነው አዳሪ ትምህርት ቤቱ የክልሉ ፕሬዚዳንትን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የደሴ ከተማ ነዋሪዎች እና ጥሪ የተደረገላቸው እንግዶች በተገኙበት ትናንት ተመርቋል። ፕሬዚዳንቱ ግለሰቡ ያደረገውን ድጋፍ አድንቀዋል። ክልሉ የወጡ ብዙ ሰዎች ይኖራሉ፣ ነገር ግን የክልል እንዲለወጥ ከፍተኛ ጥረት ከሚያደርጉት ጥቂቶች ውስጥ አንዱ ነው እና እንድታመሰግኑልኝ ከአካባቢው አልፎ ከአማራ ክልል አልፎ ለኢትዮጵያ የሚጠቅሙ ዜጎችን ለማፍራት ከዛም አልፎ ለዓለም በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በኢንጂነሪንግ እና በሌሎች የሙያ መስኮች አስተዋጽኦ የሚያበረክቱ ወጣቶችን ለመኮጥኮጥ የሚያስችል ትልቁን ስጦታ ነው ለክልሉ ሕዝብ የሰጠው። ትምህርት ቤቱ በተያዘለት የጊዜ ሰሌዳ አለመጠናቀቁ በአካባቢው ህብረተሰብ ዘንድ ያሳደረውን ቅሬታ በማንሳት ኢንጂነሩ ይቅርታ ጠይቀዋል። አያይዘውም የክልሉን የትምህርት ደረጃ ለማሳደግና ተጠቃሚነታቸውን ለማስፋት ድጋፋቸውን እንደሚቀጥሉ አረጋግጠዋል። ቤተሰባችንን እህቶቼ እና እናቴ አንድ ላይ ሆነን ይህን ነገር እነስራ ብለን ቀዝ ቅዞ ነበር ኃላፊነታችን ወደዛ ወደዚህ ሲል ስራው ሰማንያ ዘጠና በመቶ ከተጠናቀቀ በኋላ የመጨረሻውን አካል ረጅም ጊዜ ፈጅቶብን ነው የጨረስኩ እና በመዘግየቱ ምክንያት ብዙ ሰው አስከፍቻለሁ። የደሴ ከተማ አካባቢ ሰዎችም እውነት ለመናገር እኔ አሁንም ቢሆን በጣም ትንሽ ነገር ያደረግኩና ከአሁን በኋላ ደግሞ ቤተሰባችን ምንም ሆነን ወደ ቅድመ መደበኛ ወደ ፕራይመሪ ስኩል ያደላ ስራ በክልሉ መስራት አለ አዳሪ ትምህርት ቤቱ በክልሉ የስምንተኛ ክፍልን ፈተና ወስደው የላቀ ነጥብ ያስመዘገቡ 125 ተማሪዎችን ተቀብሎ እያስተናገደ መሆኑን የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየው ሞገስ ገልጸዋል። በሚቀጥሉት ዓመታትም ጥራት ላይ ያተኮረ ሥራ እንደሚሰሩ አመልክተዋል። በአማራ ክልል በሚገኙ ከቅድሞ መደበኛ እስከ ሙያና ቴክኒክ ያሉ ትምህርት ቤቶች የስታንዳርድ ያላሟሉ ናቸው። ለሽፋን ብቻ ሲባል የተገነባ አንዳንዶች፣ እንዲሁም የመማር ማስተማር ቁሳቶች ያልተሟላላቸው ናቸው። አጥር የሌላቸው ትምህርት ቤቶች አሉ። የቴክኖሎጂ ግብዓት ያልተሟላ ያላቸው ትምህርት ቤቶች አሉ። ኦልሞስት ሰማኒያ አራት ፐርሰንቱ ከደረጃ በታች ከስታንዳርድ በታች ነው። ትምህርት ቤቱ ያሉ ትምህርት ቤቶች ልዩ አዳሪ ትምህርት ቤትን ከማስፋፋት ጎልበን በኢንጂነር ጠበቅ አይነት ባለሀብቶችን፣ ዲያስፖራውን እንዲሁም የክልሉን ህዝብ የአልማን አባላት በማስተባበር በአማራ ክልል የሚገኙ ትምህርት ቤቶችን የደረጃ የማስጠበቅ ስራ ከትምህርት ቢሮ ጋር በመተባበር ደረጃቸውን ለማስጠበቅ አቅደም እየተንቀሳቀስ ያለን የአማራ አቀፍ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታው በእለቱ እንዳስረዱት የክልሉን ህብረተሰብና ዲያስፖራውን በማስተባበር ተመሳሳይ አዳሪ ትምህርት ቤቶች በጎንደርና በባህር ዳር ከተማ እንደሚገነቡ ጠቁመዋል። ትምህርት ቤቱን በውጭ ሀገራት የሚኖሩ መምህራንና ባለሀብቶች በተለያዩ መጽሐፍትና በማስተማር እንዲደግፉም ኢንጂነር ሁኔ ጥሪ አስተላልፈዋል። በ6582 ካሬ ላይ ያረፈው አዳሪ ትምህርት ቤት የመማሪያ ክፍሎችን፣ የአስተዳደርና የማደሪያ ህንፃዎችን፣ ቤተ መጽሐፍቶችን፣ ቤተ ሙከራንና ሌሎችን ያካተተ 13 ህንፃዎች አሉት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። የዛሬ ሰማንያ ሁለት አመት የአዲስ አበባ ውሎ ጥሩ አልነበረም በጣም መጥፎ ነበር ክፉና በደም የራሰ የሰማዕታት ቀን ሆኖ ነበር የዋለው ተከታዮቹ ቀናትም እንዲሁ ክፉ ቀን የሚባሉ የባሱ ክፉ ቀናት ነበሩ ከሰላሳ ሺህ በላይ ኢትዮጵያውያን በወራሪ ጣሊያን ጦር የተጨፈጨፉበት ቤት ተዘግቶባቸው በእሳት የተቃጠሉበት በመሳሪያ የተጨፈጨፉበት ለነጻነትም በቃል ሊገለጽ የማይችል መሥዋዕትነት የከፈሉበት ቀን ነው ዛሬ ዕለቱን በኢትዮጵያ በሮማ ጣሊያን በዩናይትድ ስቴትስ ከተሞች በዳላስ በኒውዮርክ በታምፓ ፍሎሪዳ በዋሽንግተን ዲሲ በቫንኮቨር ካናዳ በደቡብ አፍሪካ እና በዚምባብዌም ኢትዮጵያውያን በልዩ ልዩ ዝግጅቶች ዘክረው ውለዋል አዲስ አበባ ላይ የካቲት ዐሥራ ሁለት የካቲት ዐሥራ ሁለት አደባባይ ላይ ዛሬ ማለዳ በተከናወነው ዝክር አርበኞች፣ ወጣቶች፣ ባለስልጣናት ተገኝተዋል። የአበባ ጉንጉንም ለሰማዕታቱ ክብር በሐውልቱ ስር ተቀምጧል። ወጣቶች በአካባቢው እየተሰባሰቡ ዕለቱ በብሔራዊ ቀንነት እየተከበረ እንዲቀጥል ጠይቀዋል። ቀስቀሳም እያካሄዱ ናቸው። የካቲት 12 ሰማንያ ሁለተኛው አመት በዩናይትድ ስቴትስ ታስቦ የዋለበትን ሁኔታ ከግሎባል አላያንስ ፎር ጀስቲስ ለኢትዮጵያን ኮዝ ከሚባለው ወይም ለፍትህ ዓለም አቀፍ ጥምረት የኢትዮጵያ ጉዳይ የሚባለውን ጥምረት መሪን አቶ ኪዳኔ አለማየሁን ማምሻውን ደውለን አነጋግረናል። በቅድሚያ አመሰግናለሁ አቶ ኪዳን አለማየሁ። ዓለም አቀፍ ሕብረት ለፍትህ በኢትዮጵያ ጉዳይ የዲሬክተር ኖት ወይም ግሎባል አላያንስ ፎር ጀስቲስ ኢትዮጵያን ኮዝ የሚለው እና የዛሬውን ቀን የሰማዕታት ቀን ሰማንያ ሁለተኛው ዓመት ነው ዘንድሮ እና እዚህ በአሜሪካ ብቻ ሳይሆን በተለያየ አካባቢም በግሎባል አላያንስ በኩል እንደተከበረ ከተለያዩ ጽሑፎች እርሶም ከጻፏቸው ጽሁፎች ተረድተናል። እስቲ እንዴት ነበር የዛሬው ቀን የት የት በምን ሁኔታ ታሰበ? መጀመሪያ በዚህ እንድሳተፍ ስለደወላቸውልን በአለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ስም ከልቤ በትህትና ማመስገን እንፈልጋለን። አዎ የካቲት አስራ ሁለት በአለም አቀፍ ደረጃ እንዲዘከር ብዙ ጥረት እየተከናወነ ነው። ባለፈው አመት ሰላሳ ከተሞች ነበር የተዘከረው። በዚህም አመት ከዛ በማያንስ መንገድ እንዲዘከር ጥረት አድርገናል እና ለጊዜው የምናውቀው ከሁሉ በላይ በጣም አስደናቂ የሆነው ክስተት ሮም ከተማ ትላንትና ተዘክሯል። እዚያ ሂደት ላይ የተሳተፉት የኢትዮጵያ ኤምባሲ እና ልዩ ልዩ ጣልያናዊ ድርጅቶች እና ግለሰቦች የተሳተፉበት ነው። በዚህ አጋጣሚ ለሁሉም ሁሉም ጣሊያኑ ሰው ስሙ ካርሜሎ ክሬሸንቲ ይባላል በጣም በዚህ በኢትዮጵያ ጉዳይ ቀስቀሳ እያከናወነ ያለው ነው። እዚያ ተዘክሯል። ሁለተኛ ደግሞ ኒውዮርክ ከተማም መዘከሩን ሰምተናል እና ያንን በኢሜል ደርሶኝ አሰራጨቻለሁ። ትናንት ደግሞ በተጨማሪ ጋብዘውኝ ራሴ የተሳተፍኩበት ሂውስተን ከተማ በእውነቱ አስደናቂ ነበረ፣ ባይኔ ያየሁት ነው። እዛ ላይ ዋናው ያዘጋጁት የወጣቶች አንድነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወጣቶች አንድነት ድርጅት የተባለ ነበረ እና በቲያትር በግጥም ልዩ ልዩ ሰዎች ያቀረቡት ታሪካዊ የሆነ ነገር ነበረ። እንዲሁም በተጨማሪ በተለይ ሊታሰብ የሚገባው ቫንኩቨር ካናዳ፣ እዛ ማህበሩ ያሰባሰባቸው ሰዎች ዛሬ ከኢጣሊያን ኮንሱሌት ቢሮ ሄደው እዛ ኃላፊ የሆነውን ኮንስል ጄኔራሉን እንደሚያነጋግሩ ነው ቃል የገቡልን እና እንዲሁ በየከተማው ልዩ ልዩ ከተማዎች ዜና ዝርዝሩን አልደረሰንም እንደሚጽፉልን ተስፋ እናደርጋለን። በአለም አቀፍ ደረጃ ከደቡብ አፍሪካም እነ ፕሮፌሰር ማሞ ሙቼ ይህንን እያዘጋጁ መሆኑ ጽፈውልናል እና ዩሮፕም እንደዚሁ ሌሎች ከተሞች እንደሚዘከር እናምናለን። ቅርብ ምስራቅም አውስትራሊያ በእውነቱ እግዚአብሔር ይመስገን እኛ ሰዎች ብዙ እንቅስቃሴ እያሳዩ ነው። ዞሮ ዞሮ ግን ዋናው ልጠቅሰው የምፈልገው ለዚህ ሁሉ የሚፈለገው ውጤት አንደኛ ለኢትዮጵያ የሚያስፈልገው ቫቲካን ኢትዮጵያን ሕዝብ ቅርታ እንድጠይቅ፣ ሁለተኛ የጣሊያን መንግስት አንድ ሚሊዮን ለጨፈጨፈው ብዙ ንብረት ለዘርፈው ሁለት ሺህ ቤተ ክርስቲያኖች እና አምስት መቶ ሀያ አምስት ቤቶች ላወደመው ለኢትዮጵያ ተገቢ የሆነ ካሳ እንዲከፍል እንዲመልስ ጥረት እያደረግን ነው። ያህ እንደሚሳካ ተስፋ እናደርጋለን። እርስዎ በዛ በኩል በጣም እንደሚተጉ እናውቃለን። አቶ ኪዳኔ ይገርማል፣ ጣሊያን አገር ሮማ ውስጥ መከበሩ ራሱ ይሄ በዓል በጣም አስገራሚ ነገር ነው። አንድ አሁን እርስዎን ያገኘሁት ዳላስ ቅዳሴ ስነ ስርዓት ላይ እያስቀደሱ ከዛ ወጥተው ነው የሚሰጡኝ። በዚህ አጋጣሚ በእውነት ባለማጮች ስም ከልብ ከልብ አመሰግናለሁ። የቅዳሴ ነገር ካነሳ አሁን አዲስ አበባም ሲታሰብ ስላሴ በየአመቱ ቅዳሴ ይደረጋል ፍትሃት ይደረጋልና የት ቦታ ምን እንደተደረገ ለምሳሌ ከዳላስ ቢነሱ በአሁን ሰዓት እዛ በሚያስቀድሱበት ቦታ ምንድን ነው የሚደረገው ተቀዳሴ በተጨማሪ የሞቱትንም በማሰብ ጸሎተ ፍትሃት በማድረግ እንዲሁም ደግሞ አደባባይ ላይ የተደረገ ካለ እንደው እዚህ ቦታ እዚህ ሆነ እዚህ ቦታ እዚህ ሆነ እንዲሆነ እንዲሉኝ እንደ ሮማው ማለት ነው ወይም እንደ ኒውዮርኩ አዎ ለጊዜው አቶ አዲስ እውነቱ የት ቦታ ምን እንደተከናወነ ያን ሪፖርት እየጠበቅኩ ነው። ግን ከዚህ በፊት ሊጠቀስ የሚገባቸው ሁለት ነገሮች፣ አንደኛ በዶክተር አግደው ረዴ በኩል የደረሰኝ መልእክት በኢትዮጵያ እንደሚዘከር እሳቸው አረጋግጠውልኛል። ሁለተኛ ደግሞ አቶ ሙሊየ የሚባል ከጎንደር እንደዚሁ ዛሬ ስልክ ደውሎ በቫይበር ያዛ እንደሚዘከር ገልጾልኛል። እና በሰፊው እንደሚዘከር ተስፋ እናደርጋለን። ጥሩ እንደው አከባበሩን በተመለከተ እንዳሉት ሪፖርት ከየቦታው አልደረሳችሁም፣ ግን ሲደርስ በሌላ ፕሮግራም እንሸፍነዋለን። በመጨረሻ እንደው የዘንድሮ ልዩ የሆነበት ልዩ ሁኔታ ታይቷል። ምንድን ነው ያ? ያን ቢገልጡልኝ አበቃለሁ። አዎ አቶ አዲሱ መጀመሪያ እንደገና አመሰግናለሁ። ልዩ የሚያደርገው ነገር ዋነኛው ጣሊያኖቹ ራሳቸው ይህንን ጉዳይ ብለው በኢትዮጵያ ለደረሰው ግፍ ቅድሚያ ሰጥተው መዘከራቸው አንደኛው ነው። ሁለተኛው ነገር አንዳንድ ሰዎች እንደ ዶክተር በርደን ያሉ በኢትዮጵያ ስለተዘረፈው ንብረት ራሳቸው በተሰማቸው ብሶት ሌላ ከአፍሪካ የተዘረፈ ምን አለ ብለው እያሰቡ ከእነሱ ጋር የተለዋወጥናቸው መልእክቶች ናቸው። ሶስተኛ ደግሞ የኤሮፕያ ምክር ቤት ይህንን ጉዳይ ብሎ መልስ እንደሚሰጠን ቃል የገባልን ነው። በሌላ በኩል ግን የሙሶሎኒ የልጅ ልጅ ስለ አያቷ አንድ የማይሆን ነገር የተናገረ እከሳለሁ ብላ የማስፈራሪያ ድምፅ ስላሰማች ለእሷ መልስ ሰጥተን ግልባጩን ለጣሊያን መንግስት ለኢትዮጵያ መንግስት ግልባጭ አድርገን ልከናል። እንደዚህ ያሉ አንዳንድ ነገሮች አጋጥመውናል። ግን የኢትዮጵያ አምላክ ለኢትዮጵያ ስለሚያስፈልገው ፍትህ ይረዳናል ብለን የአቅማችንን እየቀጠልን ነው። መልካም ነው። አቶ ኪዳኔ አለማየሁ የግሎባል አላያንስ ፎር ጀስቲስ ማለት አለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ዋና ስራ አስኪያጅ እግዚአብሔር ይስጥልኝ። እንዳልኩት ከቅዳሴ መሀል ወጥተው ነው ለኢትዮጵያ አድማጮቻችን ለዓለም አድማጮች ይሄን የሰጡት እርስዎ የኢትዮጵያ ጉዳይ በጣም የሚያሳስበት ኢትዮጵያዊ ነዎት። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። አመሰግናለሁ። መልካም ቀን። አመሰግናለሁ። እግዚአብሔር ያክብርልን። ኢትዮጵያ አምላክ ይርዳ። አሜን።

ዓለም ጥቁር ህዝቦች አንጸባራቂ የሆነው ነጻነት በነጻ አልተገኘም። ኢትዮጵያውያን የከፈሉት መሥዋዕትነት የሚዘከርበት ዕለት ነው። ዛሬ አቶ ኪዳን አለማየሁንና አዲሱን አመሰግናለሁ። ወደ ተከታዩ ቅንብራችን እናልፋለን። በ22 በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ስርጭቶቻችንን በፌስቡክ ላይቭም ማዳመጥ ትችላላችሁ። ሐኪሙን ይጠይቁ ተከታዩ ዝግጅት በእንግሊዝኛው ኮለን በመባል የሚታወቀውን የደንዳኔ ወይም የትልቁን አንጀት ካንሰር አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት ሳምንት የተጀመረ ቅንብር የመጨረሻ ክፍል ነው። ለምሽቱ ሐኪሙን ይጠይቁ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን ዶክተር ከበደ ቤኛ በዩናይትድ ስቴትሱ ሜዮ ክሊኒክ የካንሰርና የስነ ደም ሕክምና ልዩ ባለሙያ ናቸው። ዶክተር ከበደን ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ ባለፈው ሳምንት ዝግጅቱ መገባደጃ ላይ በተለይ ከካንሰር ምርመራ ጋር ተዛምደው በሚነሱ ጉዳዮች ዙሪያ በወረወረላቸው ጥያቄ ይንደረደራል። ዶክተር ከበደ ባለፈው እንዳስረዱን ይህን ኮሎኖስኮፒ በምባል የሚታወቀውን ወደ ሆድቃ ገብቶ በጨረር አማካኝነት ከውስጥ የሚመለከተው መሳሪያ ተልኮ የሚጠናበት ሁኔታ የአምስት ዓመትና የአስር ዓመት ጊዜ ተሰጥቶ ድጋሚ ሊደረግ እንደሚችል ገልጸዋል። ከላቦራቶሪ ምርመራ ውጤት በኋላ ካንሰር የለውም ለጊዜው። ወደፊት ግን ይመጣ ይሆን እንደሆን በአምስት ዓመት ውስጥ እኔ ብሎ ቀጠሮ ሲሰጥ ምን ያህል አደጋ የመከሰት እድል አለ ወይስ በዛ አምስት ዓመት ጊዜ ውስጥ የሚፈጠረው አደጋ በጣም አነስተኛ ነው በሚል ነው ይህ ውሳኔ የሚወሰደው። እንግዲህ አንዳንድ ነገሮች የኮሎን ካንሰር እድገቱ ተፋጥኖ የሚያድግ አይነት ካንሰር አይደለም። ለምሳሌ ፖሊፑ በሚወጣበት ጊዜ ካንሰር ነው ከተባለ ሐኪሙ የዛሬ ሶስት አመት ወይም የዛሬ ሁለት አመት እንደገና ኮሎንዶስኮፒ መስራት አለብኝ ብሎ ሊመክር ይችላል። ነገር ግን ዝምኑ አይነት ነን ማልግናት ነው ምንለው ቤናይን ከሆነ ካንሰር ያልሆነ ሂስቶሎጂ ከሆነ ግን አምስት አመት ወይም አስር አመት። ይህም ሪኮመንድ የሚደረገው ባለፉት ሰላሳ ወይም አርባ አመታት ጥናት ተደርጎ ነው። እንደዚህ አይነት ካንሰር ያለባቸው ሰዎች አምስት አመት ወይንም አስር አመት ውስጥ እንደገና ቢሰራ ቀስ ብሎ የሚያድግ የሚመጣ ስለሆነ ከአምስት እስከ አስር አመት ያለው ጊዜ ይበቃል ተብሎ ይነገራል። ነገር ግን ለምሳሌ ሀይሪስክ ግሩፕ የሚባለው አሉ። ከአሁን በፊት ቤተሰቦቻቸው የኮለን ካንሰር ያለባቸው በተለይ እድሜያቸው ከአርባ አመት በፊት ሆኖ ማንኛውም የቅርብ ዘመድ አባት፣ እናት፣ አጎት፣ አክስት ኮለን ካንሰር ካለባቸው እነሱ ደግሞ የተለየ አይነት ሪኮሜንዴሽን አላቸው። ቅድም የነገርኩህ የሚሆነው ለአብዛኛው ሕዝብ ነን ሀይ ሪስክ በከፍተኛ ደረጃ የመጋለጥ እድል ለሌላቸው ለሌላቸው ነው። የቤተሰብ ታሪክ ካለ በዘር የመወረስ እድል ላላቸው ግን የተለየ ምክር ያስፈልጋል እያሉ ነው። አዎ የተለየ ይህም የምንለውም አብዛኛው እንግዲህ አብዛኛው ጥናት የተካሄደው እዚህ በዌስተርን ወርልድ ነው። አፍሪካ ሌላ ሪኮመንዴሽን ሊያስፈልገው ይችላል። መልካም ዶክተር ከበደ አጋላጭ ከሆኑ ሁኔታዎች ጋር የሚዛመዱ ጉዳዮችን ገልጸዋል። አንዱ ቀደም ብሎ የጠቀሱት በዘር ሀረግ የቅርብ ቤተሰብ ከዚህ ቀደም ተጋልጦ መሆኑ የሚታወቅ ከሆን አሁን በምርመራው ሂደት ውስጥ ያለውም ሰው ሊጋለጥ ይችላል የሚለውን ከፍ እንደሚያደርገው ጠቁመዋል። ሌሎች ምን አይነት አጋላጭ ሁኔታዎች አሉ? ምን አይነት ሁኔታዎች ይበልጥ አንዱን ከሌላው ኮለን ካንሰር የመጋለጥ እድሉን ከፍ ያደርጉ ይሆን? አው ልክ ነ ይሄ ደግሞ አንዳንድ አሶሲሽንስ እና ደግሞ በኤፒዲሚዮሎጂካል ጥናት መሰረት ለምሳሌ የምግብ አይነታችን ብዙ ጊዜ ፍራፍሬና ቅጠላቅጠል የማይመገብ ሰው ገለባው የተለየ ወጣለት ሪፋይንድ ሆነ ተፈትሎ ገለባው ተለይቶ የውስጡ ብቻ ለምግብነት በሚውልበት ጊዜ አደጋው ይጨምራል እያሉ ነው። አዎ ልክ ነህ። እሱ ነው ትልቁ እንደውም ብዙ ጊዜ ያለው አሁንም ቢሆን ግን ቀጥተኛ የሆነ ምክንያት ሳይሆን ይገናኛሉ። አጋዦች ናቸው ይባላል፣ አጋዦች ናቸው። ለምሳሌ ሲጋራ ማጨስ ላን ካንሰር ያመጣል ማለት እኮ ማንም ፕሩቭ ያደረገው ሰው የለም፣ ነገር ግን አሶሲሽን ነው። ልክ እንደዛው ፍራፍሬ አለመብላት፣ ሆድ ድርቀት ብዙ ጊዜ የሚያስፈ የሚያለባቸው ሰዎች፣ ቅጠላቅጠል አለመመገብ፣ እነዚህ የኮለን ካንሰር እንትኖችን ይጨምራሉ ተብሎ ይታመናል። መልካም እንግዲህ አጋላጭ ሁኔታዎችን ተመልክተናል። ምግብ ሁኔታ በደንብ ተፈትጎ የተለየውም ብለዋል። ገለባው ጋራ ለምግብነት የሚቀርብበት አንዱ ጠቃሚ እንደሆነ አመላክተዋል። መከላከያውን ገፋ አድርገን እንመልከት። ብዙ ጊዜ አንድ ህመም ከመምጣቱ በፊት የሚደረጉ ወይም በህሙማኑ በራሳቸው የሚወሰዱ እርምጃዎች ቀዳሚዎቹ አማራጮች ናቸውና ቀደም ብለን በተጓዳኝ ካዩዋቸው ነጥቦች ውጪ በመከላከሉ ረገድ ህሙማን እንዲያስቧቸው ከግምት እንዲያስገቧቸው የሚገለጹ ነገሮች ይኖሩ ይሆን? ያው ልክ ሌሎች አይነት ህመሞች ሀልዝ ስታይል ይሉታል። ከተቻለ የአካል እንቅስቃሴ ማድረግ፣ አለማጨስ፣ ከተቻለ መጠን ሁለት መቆጣጠር፣ የምንመገበው ምግብ ደግሞ ከተቻለ ፍሩትና ቪጅተብል የሚጨምር ማድረግ። በተጨማሪም የሚቻል ከሆነ ደግሞ ቅድም የተናገርና ናቸው ክሊንግ ቴስቶቹ የምርመራ ዘዴዎች የምርመራ ዘዴዎች እነሱን ማተኮር ያለብን። ምክንያቱም እስካሁን ድረስ የታወቀው የምርመራ ዘዴ የሚደረገው እኮ ኮለን ካንሰር እንደመከላከል ማለት ነው። ምክንያቱም ፖሊፑ ካለ ካንሰር ከመቀየሩ በፊት ስለሚወጣ እሱም እንደመከላከል ነው የሚታየው። እነዚህ እነዚህ ነገሮች ላይ ነው ማድረግ የሚያስ በደንብ ማሰብ ያለብን የተለየ ወይንም አንድ ስፔሲፊክ የሆነ ምግብ ኮለን ካንሰርን ለመከላከል ይረዳ ብሎ መጠቀም ትንሽ ሊያሳስብ ይችላል። ና ማዋራው የለኝም ስለሱ። መልካም ጤናማ የኑሮ ዘይቤን አስመልክተው የአካል እንቅስቃሴ አስፈላጊነትን ለሌሎች ሕመሞችም እንደሚመከረው ሁሉ በብቸኝነት ባይሆኑም ይረዳሉ በሚል ከጥንቃቄ ጋር አስረድተዋል። አንድ ቀላል የመድኃኒት አይነት በተለይ የኮለን ካንሰር የሚያሰጋቸው ሰዎች ፖሊፕስ ያሏቸው ኔጤዎች ከታዩ በኋላ አስፕሪን የሚባለውን የመድኃኒት አይነት ይመከራል። የቱን ያህል ዛሬም ድረስ ተቀባይነት አለው? አዎ፣ እሱ ቅድም ያልኩ አሶሴሽን ነው። እንግዲህ አሶሴሽን በአማርኛው ትርጉም ስላጣሁለት ነው። ዝምድና ዝምድና ዝምድና ነው የታየው። ይህም ግን መሰለህ እዚህ አሜሪካ ሀገር ውስጥ ጥሩ የሚባለው ለምሳሌ ፊዚሺያንስ ከልድ ስተዲ ነርስስ ከልድ ስተዲ፣ እነዚህ ወደ ሀምሳ ሺህ መቶ ሺህ የሚሆኑ ሐኪሞች ነርሶች ለረጅም ዓመት ፎሎ ያደርጓቸዋል፣ ይከታተሏቸዋል። ይከታተሏቸው ሲከታተላቸው ምንም አይነት ምግብ እንደሚወስዱ በቀን ስንት ፍሩት እንደሚበሉ በቀን ስንት ቅጠላቅጠል እንደሚበሉ ምን አይነት ነት እንደሚወስዱ ፎሎ ስለሚያደርጓቸው ያ ስተዲ ከረጅም ጊዜ በኋላ እነዚህ አስፕሪን የወሰዱት ነርሶች እና ሀኪሞች እነሱ ላይ የኮለን ካንሰር ኢንሲደንስ ስላይትሊ ሎወር ነው። በዛ ምክንያት ምናልባት አስፕሪን መውሰድ የኮለን ካንሰርን ሊከላከል ይችላል የሚል ቲዮሪ ነው ያለው እና ፕሮብለም የለም። ግን ሀኪም እንዳትወስድ ብሎ ካላለው በስተቀር በቀን አንድ ቤቢ አስፕሪን የሚባለውን መውሰድ ለዚህ ብቻ ሳይሆን ለተለያዩ ነገሮች ይጠቅማል ብዬ አስባለሁ። መልካም ከመጨረሻው ጥያቄ ላይ ደርሰናል። ግራቀኝ ቀኝ የሚነሱትን ነጥቦች ተመልክተዋል። ዶክተር ከበድ ይህ ሁሉ ተብሎ አንድ ሰው ለካንሰር መጋለጡ ከታወቀ በመጀመሪያ ካንሰር ይታከማሉ። የኮሎን ካንሰር በህክምና ሊዳን የሚችል በሽታ ነው ወይ? ከሆነስ ምን አይነት የህክምና አማራጮች አሉ? መቼስ ነው የህክምና ውጤት ከፍ የሚለው? አዎ፣ ይህ ኮሎን ካንሰር እንደውም እስካሁን ድረስ ካሉት ካንሰሮች ምንድን ነው መዳን መዳንና መታከም የተለያዩ ነገሮች ነው። መታከም በሁሉም አይነት ደረጃ ላይ የሚገኘው ኮልን ካንሰር መታከም ይችላል። መዳን ግን ብዙ ጊዜ እንደውም የካንሰር ሐኪሞች መዳን አናወራም፣ መኖር ነው እናወራው ሪሚሽን እዚህ ላይ ኪር የሚባለው መዳን፣ በኮሎን ካንሰር ውስጥ በጊዜ ከተገኘ ብዙ ጊዜ እስከ ስቴጅ ምንላቸው ከስቴጅ ዋን እስከ ስቴጅ ፎር በአንደኛ ነ ደረጃ ያሉትን ኮልን ካንሰሮች ኪር ነው የሚባለው ሙሉ በሙሉ መፈወዝ? አዎ፣ ሙሉ በሙሉ መፈወዝ ነው። ምክንያቱም ቆርጠህ ካወጣኸው ሌላ ተጨማሪም መድኃኒት መውሰድ ላያስፈልገው ይችላል። ለዚህ ነው እድሜው ከአርባ አመት ወይም ከአምሳ አመት በላይ የሆነ ሰው ከቻለ ወይንም በነዚህ አይነት በሽተኝ በሽታ የቤተሰብ ታሪክ ያለው ስክሪኒንግ፣ ቅድሚያ መመርመር አለበት ተብሎ የሚመከረው ምክንያቱም በሽታው ሳይሰራጭ ከተገኘ መዳንን ስለሚያመጣ ይህ አንደኛው መንገድ ነው። ነገር ግን ኮለን ካንሰር ደግሞ ግድግዳውን በስቶ አካባቢ ያሉትን እጢዎች ከጨመረ ወይንም ከግድግዳው ወጥቶ ጉበቱን ሌሎች የሰውነት ክፍሎችን ከነካ ትሪትመንት ያለው ነው። በተለይ ባለፉት አስርና አስራ አምስት አመታት የሚገርም አይነት ነው። በየአመቱ አዳዲስ መድኃኒቶች አሉ። በዛ ምክንያት ኮለን ካንሰር ያለባቸው በሽተኞች በተለያየ ደረጃ ቢሆኑም መታከምና እድሜያቸውን ማራዘም ይችላሉ። ፈጥኖ ከታወቀ ሊረዳ የሚችል መዳን የሚችል ነው። ስለዚህ ተስፋ የሚያስቆርጥ አይደለም። ካንሰር ሲባል የሞት ፍርድ እንደተሰጠ ተደርገው የሚወሰድበት ነው በአመዛኙ። እና የኮሎን ካንሰር በጊዜው ከተደረሰበት መዳንም መፈወስም ይቻላል። ካልሆነም በሕክምና እንዳለበት ሁኔታ ይረዳል ነው መደምደሚያው። አዎ እንደዛ ማለት ነው። ዶክተር ከበደ ቤኛ የካንሰር ሐኪምና የደም ሕክምና ጉዳዮች ልዩ ባለሙያ ለተከታታይ ውይይታችን ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከት ርዕስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ስጠለኝ በጣም ዶክተር ከበደ በኛል አድማጮቻችን ለሰጡት ማብራሪያ እናመሰግናቸዋለን። ቀጥሎ የሚቀርበው ደግሞ ንግድና ምጣኔ ሀብት። በዋሽንግተን ዲሲና አካባቢዋ ያሉ ኢትዮጵያውያን አሜሪካውያን ነጋዴዎች ምክር ቤት ያቋቋሙበትን ጉባኤ ከትናንት በስተያ ሜሪላንድ ሲልቨር ስፕሪንግ አድርገዋል። የጊዜያዊ ቦርዱን ፕሬዚዳንት አቶ አወቀ ስመወርቅን ማምሻውን በስልክ አግኝቻ አነጋግሬያለሁ። ጤና ይስጥልኝ አቶ አወቀ። ጤና ይስጥልኝ ሰሎሞን ቪዮኤ እንደምናመሻችሁ፣ እግዚአብሔር ይመስገን። አሁን የደወልኩት ከትናንት በስቲያ እሁድ ስላደረጋችሁት ስብሰባና ስለ ኢትዮ አሜሪካን የንግድ ምክር ቤት አሁን የሚገኝበት ሁኔታ ለመጠየቅ ነበርና ምንድን ነው የሆነው በስብሰባችሁ ላይ? በቅድሚያ የኢትዮጵያ የኢትዮ አሜሪካ ንግድ ምክር ቤቱን እንቅስቃሴ አስመልክቶ ይህን ቃለ መጠይቅ እንድናደርግ እድሉን ስለሰጣችሁን ሁላችሁንም ቪኦኤ በንግድ ምክር ቤቱና በራሴ ስም ከልብ አመሰግናለሁ። ሁድለት የነበረው ዝግጅታችን ሰፊ ነበረ። ለአስር ወራት የተዘጋጀንበት ዝግጅት ነበረ። የንግድ ምክር ቤቱ ምስረታ ይፋዊ ማስተዋወቂያ መድረክ ነበረ። የሃይማኖት አባቶች ተገኝተው ቃለ ቡራኬና ጸሎት እንዲሁም አጭር መልእክቶችን በማስተላለፍ ዝግጅቱን አስጀምረውልናል። ከዛ በተረፈ በንግዱ ዓለም ከፍተኛ ልምድና እውቀት ያላቸው ኢትዮጵያውያን የክብር እንግዶች አስተማሪና አነቃቂ ንግግሮችን አድርገውልናል፣ ድጋፋቸውን ገልጸውልናል። ከተናጋሪዎችም መካከል አቶ ተካሊን ገዳሙ ነበሩ። በኢትዮጵያ የአቢሲኒያ ባንክ መስራችና ቼርማን ሲኢኦ የነበሩ ናቸው። አሁንም ደግሞ እዚሁ አሜሪካን ሀገር መስረታው ተጠናቆ ስራ ለመጀመር እየተንቀሳቀሰ የሚገኘው የማራቶን ኢንተርናሽናል ባንክ መስራች ናቸው አቶ ተካልኝ። ከእርሳቸው በተጨማሪ የአቶ ብርሃነ መዋ ተገኝተው ንግግር አድርገውልናል። የአዲስ አበባ ንግድ ምክር ቤት ፕሬዚዳንት የነበሩ ናቸው። የኢትዮጵያ ኬሚካል ሶሳይቲ ፕሬዚዳንትም ነበሩ አቶ ብርሃነ። አቶ ኃይሉ ዳማ ተገኝተዋል። ከቨርጂኒያ እዚሁ ቨርጂኒያ የሚገኘው የዳማ ሬስቶራንት ባለቤት፣ ለረጅም ጊዜ በንግዱ አለም የቆዩ ናቸው። ልምዳቸውን እና መልእክታቸውን አጋርተውናል። ከዚህ በተጨማሪ የመንግስት ባለስልጣናትም ተገኝተው ነበረ በዕለቱ ለምሳሌ የዋሽንግተን ዲሲ ከተማ ከንቲባ ሜር ሙሪየል ባውዘር ተገኝተው ነበረ። መልእክት አስተላልፈውልናል። የሚቀጥለውን ስብሰባችን እንዳውም በዋሽንግተን ዲሲ እንድናደርግ ጥሪ አድርገውልናል፣ አቅርበውልናል። ከዚህ በተጨማሪ የንግድ ምክር ቤታችን የተመሰረተው ያው እዚሁ ሜሪላንድ ውስጥ ስለነበረ የሜሪላንድ መንግስት ሞንጎምሪ ካውንቲ ከፍተኛ የመንግስት ባለስልጣናት ኤግዜኪቲቭ ማርክ ኤልሪችን ጨምሮ ረዳቶቻቸው ተገኝተው ነበረ። እነርሱም ብቻ አይደሉም። የሞንጎሜሪ ካውንቲ የፖሊስ አዛዥ ተወካይም ተገኝተው በመገኘት ብቻ ሳይሆን የድጋፍ ማረጋገጫ ይፋዊ የምስክር ወረቀት አበርክተውልናል። ከዚህ በተጨማሪ በተመሳሳይ የአፍሪካ ኢሚግራንትስ ካውከስ የተሰኘ ድርጅት የአፍሪካ ፍልሰተኞች ማህበር እንደማለት ነው። ትክክል ነው። አመሰግናለሁ። የእነሱ ተወካዮችም በስብሰባችን ላይ ተገኝተው እንዲሁ ማህበራችንን እንደሚደግፉ የማረጋገጫ የምስክር ወረቀት አበርክተውልናል። የዩኤስ ኤድ ሰራተኞችም ነበሩ። የኢትዮጵያ ኤምባሲ ተወካዮቹም እንዲሁ አብረውን ተገኝተዋል። የኢትዮጵያ ኮሚኒቲ ተወካዮችም ነበሩ። ከዚህ ሁሉ ጋር ግን ወደ ሁለት መቶ የሚጠጉ የኢትዮጵያውያን የንግዱ ማህበረሰብ አባላት የተገኙበት ትልቅ ስብሰባ ነበረ። እናንተ ረግታችኋል። በዚህ በመጀመሪያው ስብሰባችሁ እኛ እጅግ በጣም ደስተኞች ነበር። ምክንያቱም ዝግጅቱን ስናዘጋጅ የወሰደብን ጊዜ ረጅም ነበረ። ለረጅም ጊዜ ተወያይተንበታል። ያቀድነው እቅድ ተግባራዊ የሚሆነው ውጤታማ የሚሆነው ያሰብነውን ሀሳብ ለተዘጋጀለት ህብረተሰብ ማቅረብ ስንችል ነው። ይህም የንግዱ ማህበረሰብ ነው። የንግዱ ማህበረሰብ በሜሪላንድ በዲሲ በቨርጂኒያ ብቻ እንኳን ከአምስት መቶ የማያንሱ በኢትዮጵያውያን የተመሰረቱ የንግድ ተቋማት ይገኛሉ። አላማችንም የነበረው እነሱን ሁሉ ጋብዘን ሀሳባችንን አስረድተን ወደፊት እንዴት እንቀጥል የሚለውን መረጃ ለመለዋወጥ ነበረ። ከዚሁ ጋር አብረን እስካሁን ድረስ የተዘጋጀንበትን ፕሮግራም ካስተዋወቅናቸው በኋላ ወደፊት ምን ልናደርግ እንዳሰብን በግልጽ ተመካክረንበታል ማለት ነው። ሌላ ያደረጋችሁት የምርጫም ይሁን ወይም ደግሞ አዲስ ቦርድ የማቋቋም እንቅስቃሴ ወይም የተነሳ ሀሳብ ነበረ? እናንተ ናችሁ እንግዲህ አስራ አምስት ሰዎች ናችሁ መስራቾች የነበራችሁና ላለፉት አስር ወራት በጊዜያዊ ቦርድ አባልነት ስትንቀሳቀሱ የነበረው። እንዴት ነው ካሁን በኋላ ንግድ ምክር ቤቱ የሚመራው? ትክክል ነው። በእለቱ ዝግጅቱ በአጠቃላይ ያተኮረ የነበረው እንዴት ማህበሩ እንደተመሰረተ፣ መቼ እንደተመሰረተ፣ ለማን እና ለምን ዓላማ እንደተመሰረተ ማስረዳት ማስተዋወቅ ነበረ። ስለዚህ ይሄንን ዓላማችንን እና ማህበሩ የተደራጀበትን እያንዳንዱን መረጃ ካቀረብን በኋላ የዛሬ አራት ወር ቋሚ ኮሚቴ እንደምንመርጥ በጊዜያዊ ቦርድ ለጊዜው እየተዳደረም ቢሆን እስካሁን በነበረው እየተዳደረ ይቆያል ማለት ነው። ትክክል ነው። እስከ አራት ወራት ድረስ ቀሪ ዝግጅቶቻችንን እስከምናጠናቀቅ ድረስ ባለው ጊዜያዊ ቦርድ እየተዳደረ ይቆይ እና በጠቅላላ ስብሰባ እንደዚሁ በትልቅ ጉባኤ ላይ አባላት የሆኑ የተመዘገቡ ኢትዮጵያውያን በተገኙበት ይፋዊ ምርጫ አድርገን ስራችንን በይፋ እንጀምራለን ማለት ነው። በዚህ ዕለት በቀደም ዕለት በነበረን ስብሰባ ላይ በርካታ የንግድ ማህበራት ወዲያውኑ ተመዝግበው አባላት ሆነው ክፍያቸውን ፈጽመዋል። የመመዝገቢያ ክፍያው በእርግጥ ወደፊት የሚቀየር ሊሆን ይችላል። ግን አሁን ባለው ሁኔታ የመጀመሪያ ዙር ምዝገባ ስለነበረ በሀምሳ ብር ብቻ ምዝገባ አድርገን የድርጅቱን ስራ ማስኬጃ ወጪዎች ለመሸፈን የሚጠቅም ገቢ አሰባስበናል። ከዚህ በፊት አድርጋችሁት በነበረ ስብሰባ አንድ ሀምሳ የሚሆኑ የንግድ ባለቤቶች ተሳትፈው እንደነበረ ነግረውኝ ነበር እና በዚህኛው ላይ ስንት ነጋዴዎች ወይም ስንት የንግድ ድርጅቶች ተመዘገቡ? ትክክል ነው። እኛ አስራ አምስታችን ጊዜያዊ የቦርድ አባላት በተመረጥንበት የመጨረሻው ስብሰባችን ላይ ከሀምሳ የማያንሱ የንግድ ማህበረሰቡ አባላት ተገኝተው ተመዝግበው ነበረ። በእርግጥ ምዝገባው ይፋዊ የሆነው በአሁነኛው ስብሰባችን ጊዜ ነው። ስለዚህ ከእነሱን ጨምሮ ሌሎች ከእነሱ ተጨማሪ ደግሞ ወደ ሰላሳ የሚደርሱ ተጨማሪ አዳዲስ አባላትን ጨምሮ አሁን ወደ ሰማንያ አባላት ያሉት ሆኗል ማለት ነው። ተመዝጋቢዎቹ እነዚህ ብቻ አይደሉም። አሁንም ድረስ በስልክም በዌብሳይታችንም በተለያየ መንገድ እየደወሉ እና እያገኙን ለመመዝገብ ፈቃደኝነታቸውን የገለጹ ደግሞ በጣም በርካታ ሌሎች የንግድ ማህበረሰብ አካላት አሉ። ከአራት ወር በኋላ የምታደርጉት ስብሰባ ዋሽንግተን ላይ ነው የሚጠራው ማለት ነው? እሱን እንግዲህ ኮሚቴው ተነጋግረን እንዳስፈላጊነቱ የምንወስነው ይሆናል። ለጊዜው ምንም የወሰነው ውሳኔ የለም። ከንቲባዋ ግብዣ አቅርበውልናል ስላሉ ነበር። ትክክል ነው፣ ከንቲባዋ ግብዣ ያቀረቡልን በሚቀጥለው ስብሰባችሁ ሲሉ፣ አንዱን ስብሰባ ብቻ ማለታቸው ሳይሆን ወደፊት በማንኛውም ጊዜ የምናደርገው ስብሰባ ካለ እና ከፈለግን ዋሽንግተን ዲሲ በደስታ ተቀብለው እንደሚያስተናግዱን ነው የገለጹልን። እስቲ እንደው በአጭሩ ለማስታወስ ያህል የንግድ ምክር ቤታችሁን ሀሳብ ምንድን ነው? ለነጋዴው የሚያደርገው ለምን ነጋዴዎች የዚህ ምክር ቤት አባል መሆን አለባቸው? አመሰግናለሁ። ጥሩ ጥያቄ ነው። እያንዳንዱ ነጋዴ እንግዲህ እዚህ ሀገር በርካታ አይነት የንግድ ስራዎችን ይሰራል። ኢትዮጵያውያን በስራ የሚታሙ አይደለም፣ በጥንካሬ ይሰራሉ። ነገር ግን የጥንካሬያችንን እና የድካማችንን ያክል ስንጠቀም አንታይም። ሀገሩ ደግሞ ሰፊ ነው። አሜሪካ ብዙ የንግድ እድሎች አሉት። እድሎቹን ግን ካልተጠቀምንባቸው ትርጉም አይኖራቸውም። ሌላው ቀርቶ የመንግስት ፕሮግራሞች አሉ። በአሜሪካ መንግስት ለነጋዴዎች ሊሰጡ የሚችሉ እገዛዎች አሉ። እነዛን እገዛዎች ብዙዎቻችን አናውቃቸውም፣ አንረዳቸውም፣ ወይም ደግሞ አንጠይቅም። መብታችን የሆነውን ነገር አንጠይቅም። ብዙ ነጋዴዎች በሀገሩ ህግ መሰረት በርካታ ታክስ ይከፍላሉ፣ ግዴታቸውን ይወጣሉ። የሚጠቀሙትን ጥቅም ግን ሙሉ በሙሉ የማያገኙ ብዙ ነጋዴዎች አሉ። እርሱ ብቻም ሳይሆን በራሳችን ጥረት እየተንቀሳቀሰ የሚገኘው ማንኛውም የንግድ ድርጅት የሚችለውን ያክል እየተስፋፋ ሲበረክት አናየውም። ለምሳሌ አንድ የንግድ ድርጅት በሜሪላንድ ቢቋቋም ቢከፈት፣ በሚቀጥለው ዓመት ብንመለከት ከዛ ከመጀመሪያ ላይ ከተቋቋመው የንግድ ድርጅት ባሻገር ሁለት ሶስት፣ አራት ቅርንጫፍ ኖሮት አንመለከትም። ይሄ የሆነው ለምንድን ነው የሚለውን ጥናት እያደረገ እገዛ እያደረገ በገንዘብም በሀሳብም በእውቀትም የተደራጀ ምክርና አገልግሎት የሚሰጥ አንድ ምክር ቤት ያስፈልገናል በሚለው ሀሳብ ዙሪያ ነው የተደራጀ ነው። ችግሮችንም እንኳን ባይኖሩብን ያለንን የሰው ኃይልና የገንዘብ ስብስብ አንድ ላይ በማድረግ የተሻለ እና ከፍተኛ ተቀባይነት ሊያገኝ የሚችል ሰፊ ስራ ልንሰራ እንችላለን ብለን እናምናለን። ለምሳሌ የኢትዮጵያውያን ቢዝነሶች ወይም ንግዶች በአንድ ላይ ተሰባስበው ትልቅ ህንጻ እና የኢትዮጵያውያን መሰባሰቢያ የሆነ አካባቢ ሊያለሙ ይችላሉ። እዚህ አሜሪካ ውስጥ ያ፣ አንደኛ ወጪ ይቆጥብልናል ብልናል፣ ሁለተኛ ለወገኖቻችን የስራ እድሎችን ለማመቻቸት ይጠቅመናል፣ ሶስተኛ ከተሞች በሰፉ በሰፉና በተጠናከሩ ቁጥር የደከምንበትን አካባቢ ለቀን እንደገና እንደ አዲስ ንግዶቻችንን ለመክፈት ወደ ሌላ ስፍራ አንሰደድም ማለት ነው። በዚህ ባለፉት አስር ወራት ውስጥ ስትሰሩ ከነበራችኋቸው ስራዎች አንዱ የንግድ ምክር ቤቱን መተዳደሪያ ደንብ ማዘጋጀት እንደነበረ ነግረውኛል። ይሄ ደንባችሁ ቀረበ። በዚህ ስብሰባ ከትናንት በስቲያው ስብሰባ ላይ ጸድቋል። የተያያዙ ንግግሮችን አድርጋችኋል። ጥሩ ጥያቄ ነው። የመተዳደሪያ ደንባችን ሰፊ ነው። ይዘቱ ብዙ ነው። ዝርዝሮቹ ብዙ ናቸው። ከነበረን ሰዓት አንጻር በእንደዚህ አይነት ስብሰባ ላይ ለማቅረብ የሚመች አልነበረም። ስለዚህ ለሚቀጥለው ጊዜ በአራት ወራት ውስጥ ባልኩት ሰዓት ተጠናቆ ውይይቶችንም አድርገን የተጠናቀቀውን የተፈጸመ መጨረሻ ላይ የጸደቀውን የመተዳደሪያ ደንባችንን ይዘን እንቀርባለን ማለት ነው። ለጊዜው ግን በድረገጻችን ላይ ለሁሉም ሰው ሊመለከተው በሚችል ቦታ ይቀመጥና እያንዳንዱ ሰው ዳውንሎድ በማድረግ ያንን የመተዳደሪያ ደንብ ተመልክቶ የሚያስፈልገውን አስተያየት ሰጥቶ እኛም ያንን አዳብረን እስካሁንም እንዳደረግ ነው ከህግ ባለሙያዎች ጋር ተመካክረን የሚጎድሉትን አሟልተን ይዘን እንቀርባለን ማለት ነው። የዌብሳይታችሁን አድራሻ እስቲ ያስታውሱን አንዴ። ዌብሳይታችን ኢትዮ አሜሪካን ቻምበር ኦርግ ወይም ደግሞ ኢትዮ አሜሪካን ቻምበር ዳት ካም በሁለቱም ይገኛል። እንግዲህ እርስዎ የዚህ ንግድ ምክር ቤት ፕሬዚደንት ኖት። ማን ኖት ግን እርስዎ ከንግዱ ጋር ያለዎትን ግንኙነት ከንግዱ ጋር ያለኝ ግንኙነት የራሴ የኮምፒውተር ሥልጠና ማሰልጠኛ ትምህርት ቤት በዚህ በሜሪላንድ አለኝ። እንደዚሁም ደግሞ ጃንጥላ ኮርፖሬሽን የሚባል ሌላ ካምፓኒ አለኝ። በሁለቱ የንግድ ዘርፎች ላይ በትሩፍ ጊዜ ይሰራለሁ። ሌላስ? እንደ ባለሙያ እንደ ባለሙያ ደግሞ አይቢኤም ለሚባል ኮርፖሬሽን የኢንፎርሜሽን ቴክኖሎጂ ባለሙያ ሆኜ ሲኒየር ሲስተም ዴታ ቤዝ አድሚኒስትሬተር ነኝ። አቶ አወቀ ስመወርቅ የኢትዮ አሜሪካን ንግድ ምክር ቤት የጊዜያዊ ቦርዱ ፕሬዚደንት እንግዲህ ወደፊትም እየተመላለስን ንግድ ምክር ቤታችሁ በምን ሁኔታ እየተንቀሳቀሰ እንደሆነ ኢትዮ አሜሪካውያን ነጋዴዎች የሚገኙበት ሁኔታ ምን እንደሆነ እንጠይቃለን፣ መከታተላችንን እንቀጥላለን። ለዛሬ ስለሰጡኝ ማብራሪያ እግዜር ይስጥልኝ፣ በጣም አመሰግናለሁ። ሁሉንም ሰው ልናመሰግን እንወዳለን። በንግድ ምክር ቤቱ በእለቱ ለተገኙ እንግዶቻችን በሙሉ፣ ለክብር እንግዶቻችን፣ ለኢትዮጵያውያን በሙሉ በእለቱ ተገኝተው ሀሳባችንን ለተጋሩን፣ ለደገፉን፣ ምክራቸውን ላካፈሉን ሁሉ ለንግድ ምክር ቤቱ ስም ከልቤ ላመሰግን እወዳለሁ። ሰሎሞን አንተንና እንግዳህን አተዋወቀን እናመሰግናለን። አንድ ሁለት ደቂቃዎች የቅሩን የቀሩን ይመስላል አጠር አጠር ያሉ መረጃዎች አሉ። መሰለኝ። ሰሎሞን ቀጥል። እሺ፣ ቆንጅት ወደ አንቺው ልመለስና እስቲ አንድ ጥያቄ ልጠይቅሽ። አምጣው። ፀሐይ በመሬት ዙሪያ ትዞራለች ወይስ መሬት በፀሐይ ዙሪያ ትዞራለች? ሶስተኛ ክፍል የተማርኩት አይሽ። ያ ሶስተኛ ክፍል የተማርሽውን ነገር የፈጠረው ሰው ድሮ፣ ግን ፀሐይዋ ነበረች ድሮ ፀሐይዋ ነበረ የምትዞረው የሚባለው ኒኮላስ ኒኮላይ ኮፐርኒከስ ፖላንዳዊው ወይም ደግሞ በኖረባትና በሞተባት ጀርመን አጠራር ኒኮላስ ኮፐርኒከስ የተወለደው በዛሬዋ ቀን ነው። በሕይወት ቢኖር ዛሬ አምስት መቶ አርባ ስድስት ዓመቱን ይደፍር ነበረ። አምስት መቶ አርባ ስድስት ዓመት ይሞላው ነበረ። የሻማውን ቁጥር ተመልከች። ስለዚህ ድፍረቱ መሬት በፀሐይ ዙሪያ ወይም ፕላኔቶች በፀሐይ ዙሪያ ይዞራሉ በማለቱ ምክንያት ተከሶ ፍርድ ፊት ቀርቦ ነበረ። ዝርዝሩን ወደፊት በሳይንስ ፕሮግራም አጫውትሻለሁኝ ቆንጅት። የዛሬዋን ዕለት ታሪካዊ የሚያደርጋት ሌላው ክስተት በፈጠራዎቹ ገናና የሆነው ቶማስ ኤዲሰን ወይም ቶማስ አልቫ ኤዲሰን የዘመናችን ሙዚቃ ኢንዱስትሪ እንዲህ ቆሞ እንዲሄድ ያስቻለ ፈጠራውን ያወጣበት ዕለት መሆኑ ነው። ፎቶግራፍ ፎኖግራፍ ይባላል። ድምፅን መቅረጽና መልሶ ማጫወት ያስቻለ ቴክኖሎጂ ነው። በጣም እናመሰግናለን ኮፐርኒከስ ቴሌስኮፕ የፈለሰፈ ልልህና ልሳሳት ዜሮ ያወጣች እንኳን አልተሳሳች ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ በምሽቱ ፕሮግራሟን እናዘጋጅ በሰለሞን ክፍሌና በሌሎች ባልደረቦች ስም እንሰናበታለን ቆንጂት ታዬና ሰለሞን አባተነን ቀጥሎ የትግርኛ ቋንቋ ስርጭት ይቀጥላል ናደሩ